የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ሥር እንዲውል ተወስኗል። እርምጃው የተወሰደው ሰሞኑን ሲዳማ ዞን ውስጥ በበርካታ አካባቢዎች ብዙ ሕይወት የጠፋበትና ንብረት የወደመበት ሁከት እንዲሁም ከጸጥታ ኃይሎች ጋርም ግጭት ከተፈጠረ በኋላ ነው። ዮናታን ዘብዴዎስ ተጨማሪ አለው። በአገሪቱም ሆኔ በክልሉ የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን የጠቀሰው መግለጫ በተቃራኒው ግን የለውጥ ተፃራሪዎች እና የለውጡን ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ሕጋዊ መንገድ እንዳይመለስ የራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የሕዝቡን ስሜት መምራት ለእልቅት ለውድመት፣ ለመፈናቀልና ለዘረፋ ሕዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ የማኅበራዊና ስነ ልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ሕገ መንግሥታዊና ሕጋዊ ሥርዓቶች እንዲሁም በመደበኛ መንገድ የህግ የበላይነት በአግባቡ እንዳይከበርና የዜጎች ደህንነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ደሄድን ለማለት ነው። ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገወጥነት፣ ንብረት ማውደም ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ህገወጥ ሰልፎች ለማድረግ ግፊቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በህገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወክ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብለዋል መግለጫው ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፈለ ነው ያለው። ከዚሁም ባሻገር መደበኛ የፀጥታ መዋቅሩ በየአካባቢው ያለውን የጸጥታ ስራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጠታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ህዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አምራር ለመስጠት ምቹ ሁኔታ ለመፍጠር ህዝቦች ያነሳቸውን ጥያቄዎች በሰላማዊና ህጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የህግ በላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በአዋሳ ከተማ አስተዳደርና ልዩ ወረዳዎች የጸጥታው ስራ በፌዴራል የፀጥታ ኃይል ቁጥጥር ሥር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌዴራል ፀጥታ ምክር ቤት ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ እንዲደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ህዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸውን ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከብሬት ሰክለ ሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰዱ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል። አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው፣ ስለ ሰላም፣ ስለ እድገት፣ ስለምንም የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖች ዋስትና የለንም ምንድን ነው ዋስትናችን የሚል ነው ኢንተርቪው የሰማነው እና በስጋት ውስጥ የተቀመጠ ህዝብን ይዘህ አገር እመራለሁ ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አለ። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይ በሌላ በኩል በዩኒቨርሲቲው የሕግ መምህር አቶ ፍላታ ግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጿል። ሁሉም ተረባርቦ አሁን አሁን ሁኔታው ወደ ማረጋጋት እየሄደ ነው ያለው የሲዳማ ኬዝ በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው ባይነኝ እንግዲህ እንደነገርኩ አጠቃላይ ሀገሪቱ ሁኔታ አለመረጋጋት ክልሉም ውስጥ ያሉ የተለያዩ ቦታዎች የሚመጡ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስግን ይችላል። ግን ይህ የመብት ጥያቄዎች ናቸው። በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በስዳም አካባቢም የነበረው አርሚው ፕሮቮክ ባያደረግ ኖሮ ተመሳሳይ የሆን ነበር እና ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት እናስተዳድራለን የምለው እንደ ህግ ባለ ባለመሆን የሚጋብዙ ሁኔታ የለም ባይነኝ የክልሉን ህዝቦች ሰላምና ደህንነት ለማረጋገጥ ሲባል ነው የታወጀው ነው የሚለው መግለጫው እና አብሮ በሚኖሩ ህዝቦች መካከል ጥርጣሬ እስኪፈጥር ድረስ የተፈጠረ ነገር አለ እና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለው እና ከእሱ አንጻርስ እንዴት ነው የሚያዩት? አሁን በመደበኛው የህግ ማስከበር ስርአት ማስከበር የሚቻለው ባይነኝ ነ ዶክተር ከበደ ግን በዚህ ሀሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የጊዜ ገደቡ አለመገለጡ የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደሚረዳም ተናግሯል። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም